the voice of america you <laughs> e ya yeah, yeah, america Adams radio tabiano <laughs> ሰላም ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን፣ በ1431 መካከለኛ ሞገድ ከአሁን አንድ ሰዓት እስከ አንድ ሰዓት ተኩል ከዋሽንግተን ዲሲ የሚተላለፈውን የማክሰኞ ግንቦት አራት ምሽት ፕሮግራማችንን ይዘን ቀርበናል። አስተናጋጃችሁ ቆንጅት ታዬ ነኝ። ለምሽቱ ያሉንን መሰናዶዎች እናስተዋውቅ። ምርጫ ቦርድ ወያቅ የሚለው ወይ ሲሽ ሲጪ ነው ስለዚህ ውድድሩን የምርጫ ቅዝቀሳን ሙሉ በሙሉ ለማለት በሚቻልበት ደረጃ የመንግስት ካድሬዎች ተቆጣጥሮታል። የህግ ጥሰቶች ካሉ እየተከታተለ ማንም ይሁን ከየትኛውም አካል ይሁን ከየትኛው በህግ የሚዳኝበት ሁኔታ ነው ያለው። የቀደሙት የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ከፍተኛ አመራር አባል ፕሮፌሰር መረራ ጉዲና ሲሆኑ ተከትሎ የሰማችኋቸው ደግሞ የብሔራዊ ምርጫ ቦርድ ዋና ጸሐፊ አቶ ነጋ ዱፊሳ ናቸው። ዝርዝሩም በዕለቱ አብይ ረስ ይዘናል። የትግራይ ክልል የምርጫ ዝግጅት ላይ የተጠናቀረ ዘገባም ይኖረናል። ብሪታንያ ኮንሰርቫቲቭ ፓርቲው ማሸነፉን ተከትሎ የአውሮፓ ህብረት አባልነቷ እንዲጸና ምን መደረግ አለበት በሚለው ዙሪያ የተጠናቀረ ዘገባም እናቀርባለን። ሐኪሞን ይጠይቁም ተሰናድቷል። አብራችሁ እንድታመሹ በአክብሮት እንጋብዛለን። ጽዮን ግርማ ፕሮግራሙን ትመራለች። ወደ አለም ዜና እንለፍ። እንደምናመሻችሁ። ዜናውን የማሰማው አዲሱ አበበ ነኝ። ከሶስት ሳምንት በፊት ከደረሰባት ነውጥ ያላጋገመችው ኔፓል እንደገና በዛሬው ዕለት በሌላ ርዕደ ምድር ተመታች። 35 ሰዎች ሞቱ፣ ወደ 1100 የሚሆኑም ቆሰሉ። በዩናይትድ ስቴትስ የከርሰ ምድር ጥናት አዋቂዎች መሠረት ከዋና ከተማዋ ካትማንዱ በስተምስራቅ 80 ኪሎ ሜትር ርቀት ላይ የደረሰው የዛሬው ነውጥ በሬክተር መለኪያ 7.3 ተመዝግቧል። የመጀመሪያው ነውጥ ከደረሰ ከአንድ ሰዓት በኋላ ሌላው ርዕደ ምድር 6.3 ተመዝግቦ ከባድና ኃይለኛ እንደነበርም ታውቋል። በተገደሉት የሩሲያ ተቃዋሚ መሪ ቦሪስ ነምሶቭ የተዘጋጀ አንድ ሪፖርት እንዳመለከተው ደቡባዊ ምስራቅ ዩክራይን ውስጥ በተካሄደ ውጊያ ምንም እንኳ ሩሲያ በውዝግቡ ወታደራዊ ጣልቃ ገብነት አልነበረኝም ብትልም ቢያንስ ግን 220 ሩሲያውያን ወታደሮች ሞተዋል። እንደ ሪፖርቱ ከሆነ 150 የሚሆኑ ወታደሮች የሞቱት በስትራቴጂካዋ የኢሎቪውስክ ባቡር መናኸሪያ ሲሆን ቀሪዎቹ ሰባ ደግሞ ቀደም ሲል በዴባርስፊልድ ከተማ ውስጥ በተካሄደ ውጊያ ነው። የመን ውስጥ የሚገኙ ተፋላሚ ወገኖች ዛሬ ማክሰኞ ማምሻው ላይ ጀምሮ ለአምስት ቀናት ተኩስ ለማቆም ተስማሙ። ተዋጊዎቹ ጠመንጃቸውን የሚያስቀምጡት አገሪቱ ውስጥ ባለው ውዝግም ምክንያት የረዴት አቅርቦት የተጓጎለባቸው ወገኖች እርዳታ ይደርስላቸው ዘንድ እድል ለመስጠት ነው ተብሏል። የመን ውስጥ ላለፉት ስድስት ሳምንታት የአየር ጥቃት ሲካሄድ የቆየ የሳውዲ አረቢያ መራሹ ጣምራ ቡድን ሁት ሽምቅ ተዋጊዎችና የመንግስት ወታደሮች ናቸው የተኩስ አቆሙ ነው የተስማሙት። ይሁንና ከትናንት ጀምሮ ከባድ ውጊያ እየተካሄደ በመሆኑ የተኩስ አቁሙ ስምምነት ስራ ላይ ስለመዋሉ ምንም ዋስትና የለም። ከተኩስ አቁሙ ስምምነት መጨረሻ ታት አስቀድሞ የተባበሩት መንግስታት የሰብአዊ እርዳታ ኃላፊ ቫለሪ አሞጽም ተፋላሚዎቹ ቃላቸውን እንዲያከብሩም እና የረድኤት አቅራቢዎችም እርዳታ ለተወገጆ ወገን እንዲያደርሱ ተማጽነዋል። ዜናው አበቃ። የዓለም ዜናዎቹን አደመጥን። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛው ዝግጅታችን ደግሞ ተጨማሪ ዜናዎችን ይዘን እንመለሳለን። በ1431 መካከለኛ ሞገድ የሚቀርበው የማክሰኞ ምሽት ፕሮግራም ይቀጥላል። አሁን ወደ አብይ ርዕስ እንዝለቅ። በምርጫው ዘመቻ ላይ የመድረክ እጩ ተወዳዳሪዎች ድብደባ፣ እስራት፣ ማሳደድ ና የመሳሰሉት ድርጊቶች በመንግስት አካላት እንደሚፈጸሙባቸው አንድ ከፍተኛ የመድረክ አመራር አባል ገለጹ። ተገቢው የማስተካከያ እርምጃ እንደሚወሰድ የምርጫ ቦርድ ጽህፈት ቤት ኃላፊ አረጋግጠዋል። መለስካቸው አመሃ ዘገባ ልኳል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ከፍተኛ አመራር አባልና የመድረኩ አንድ አባል የሆነው የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና በተለይ ለቪኦኤ በሰጡት ቃለ ምልልስ መድረክ በ2007ቱ አገር አቀፍ ምርጫ አመርቂ እንቅስቃሴ እያደረገ መሆኑን ይናገራሉ። ይሁንና በእሳቸው አገላለጽ በዚሁ አኳያ ከመንግስት በኩል እየደረሰ ነው ያሉት ከባድ ጫና በተወዳዳሪዎቹ፣ አባሎቹ እና ደጋፊዎቹ ላይ ከፍ ያለ ጉዳት እያደረሰ ነው፣ በንብረት ላይም የማይናቅ ጉዳት እያደረሰ ነው ሲሉ ይገልጻሉ። በተለያዩ የሀገሪቱ ክፍሎች ተወዳዳሪዎች ይደበደባሉ፣ ይታሰራሉ፣ ከስራ ገበታቸውና ከመኖሪያቸው ይፈናቀላሉ፣ በአንዳንዶቹ ቤት ላይ ደግሞ የድንጋይ ናዳ ይወርድበታል ሲሉ ያስረዳሉ። በአንዳንዶቹ ተወዳዳሪዎች ላይ የሚደርሰው ድብደባ እጅግ ዘግናኝ መሆኑን ሲገልጹ መፈንከት ሳይሆን መፈለጥ ነው ይሉታል። ዶክተር መረራ ጉዲና እዚሁ አዲስ ዓለም ኤጀሬ የሚባለው እዚህ አዲስ ዓለም ከተማ ላይ ለምሳሌ እጩ ጭምር የፓርላማ ተወዳዳሪ ጭምር ተፈልጦ ጫካ ውስጥ ነው የጣሉት። ከዛ ሌሎችንም ደብድበዋል። ለምን ወጣችሁ እዚህ ቀበሌያችን ለሚመጣች እንደ መንግስት ነው እንትን የሚያደርጉ የቀበሌ አስተዳደሮች አታስገቧቸው፣ ዝጉባቸው ተብሎ የተሰጣቸው ይመስላል። ምክንያቱም አንድ ቦታ ብቻ አይደለ ይሄ የሚደረገው ከባሌ እስከ ወለጋ፣ እስከ መሀል ሸዋ፣ እስከ ጅማል ባቡ ስለ ብዙ ቦታ እነዚያ ነገሮች ስለሚደረጉ ከማዕከል የተላለፈ የትእዛዝ ይመስላል። በንብረት ላይ የሚደርሱ አደጋዎችም ጥቂት ናቸው እንደማይባሉ ዶክተር መረራ ይገልጻሉ። ድርጊቱን የሚፈጽሙት የሚታወቁ ካድሬዎች ናቸው ይሉና የምርጫ ዘመቻው በመንግስት መዋቅር ሙሉ ቁጥጥር ስር ውሏል ሲሉ ይከሳሉ። ሆሮ ጉዱሩ ወለጋ ላይ የሚታወቁ ካድሬዎች ጫካ ውስጥ ተደብቆ የእኛ መኪና ቅስቃሴ መኪና ፊት ለፊት ያለውን ድምድማጡን ነው ያጠፉት። አመልክትናል። ምን እርምጃ እንደሚወሰድ አላውቅም። ዞሮ ዞሮ እንግዲህ ምንድን ነው ሁሉም ከምርጫ ቦርድ እስከ ቀበሌ አስተዳደር እስከ ሚሊሺያ እስከ አስተዳደር እስከ ምናምን ድረስ የተቆላለፈ ነገር ነው። ምርጫ ቦርድ ምንትን ብታደርግ ምርጫ ቦርድም ወያቅም ነው ወይን ሲሽፋን ሰጪ ነው። ስለዚህ ውድድሩ የምርጫ ቅስቀሳን ሙሉ በሙሉ ለማለት በሚቻልበት ደረጃ የመንግስት ካድሬዎች ተቆጣጥሮታል። የኢትዮጵያ ብሔራዊ ምርጫ ቦርድ ጸሐፊና የቦርዱ ጽህፈት ቤት ዋና ኃላፊ አቶ ነጋ ዱፊሳ በበኩላቸው ባላቸው መረጃ መሰረት መድረክ በዚህ ምርጫ ከፍተኛና የተሳካ የምርጫ ቅስቀሳ ያደረገ ድርጅት እንደሆነ ይናገራሉ። ይሁንና ቦርዱ የማንኛውንም ፓርቲ ቅሬታ እየመረመረ ተገቢውን ሕጋዊ እርምጃ እንደሚሰጥ አስገንዝበው፣ መድረክ ያቀረበውን ቅሬታም ለመመርመር አጣሪ ቡድን ቦርዱ ማሰማራቱን አስታውቋል። እያንዳንዱ ፓርቲ መድረክን ጨምሮ የሚያቀርበውን ቅሬታ በተለየ ትኩረት በተለይ አሁን ደግሞ ወደ ድምፅ አሰጣጡም የቀረብንበትና ና ሁለት ሳምንት ብቻ የቀረብበት ጊዜ በመሆኑ በቅርብ ክትትል የምናደርግበት ሁኔታ እንደመሆኑ መጠን ቅሬታ ባቀረበባቸው ቦታዎች ልዩ ትኩረት አድርገን በተለይ ወደ ምዕራብ ሸዋ አንድ አጣሪ ቡድን ወደ ስፍራው ያንቀሳቀስንበት ሁኔታ አለ። ወደ ምስራቅም እንደዚሁ ሌላ አጣሪ ቡድን ተንቀሳቅሶ ሁኔታውን እንዲያጣራ ያደረግንበት ሁኔታ አለ። እንደ አቶ ነጋ አባባል ቦርዱ ዶክተር መረራ እንደገለጹት አቅም የሌለው አይደለም። ያሰማራው አጣሪ ቡድን በሚያመጣው ሪፖርት መሰረት ተገቢ እርምጃ እንደሚወስድም አረጋግጠዋል። አጣሪ ቡድኑ በሚያመጣው ሪፖርት ላይ ተገቢውን እርምጃ የሚወሰድበት ሁኔታ አለ። በዋናነት የምናስተላልፈው ግን አንደኛ፣ ባለፈው ሳምንት ውስጥ የተፈጠረው አይነት ቅሬታ በአሁኑ ጊዜ የለም። ሁሉም ፓርቲዎች የመጠኝ ዘመቻ ቅስቀሳቸውን መቀጠል ይችላሉ፣ መድረክንም ጨምሮ በየደረጃ ያሉት ምርጫ አስፈጻሚዎቻችንም ከዚህ የተንቀሳቀሱትንም ሁሉን ያለውን ነገር አጣርተው የሚያቀርቡበትና ተገቢውን የማስተካከል እርምጃ የሚወሰድበት ሁኔታ እንዳለ ማንሳት ይቻላል። ዶክተር መረራ ግን ምርጫ ቦርድ የገዢ ፓርቲ አንድ መሳሪያ እንጂ ነጻና ለሁሉም ተወዳዳሪ ፓርቲዎች በእኩልነት ሊያገለግል የቆመ ተቋም አይደለም ይላሉ። ከዚያም አልፎ የመንግስትና የገዢ ፓርቲ መዋቅሮችን ለመለየት እስከሚያዳግት ድረስ በአንድነት ስለሚሰሩ በመድረክ ተወዳዳሪዎች ላይ የሚደርሰው ጥቃትና ተጽዕኖ ተመሳሳይነት አለው ሲሉ ያስረዳሉ። ከትግራይ እስከ ደቡብ እስከ ኦሮሚያ ይመሳሰላል። ለምሳሌ አንድ ለአምስቱ ሁሉም ቦታ ነው ጥነፋው ማለት ነው። ሰው ለምሳሌ ስብሰባ ሲጠራ ሰው ስብሰባ እናይወጣ ይሄ ለአንድ ለአምስቱ ነው። ወጣት ሰብሮ ይወጣል። ለምሳሌ ገበያ የሚባለው በገበያ ገን መቀዝቀዝ ምን ማድረግ አይቻል የሚባለው ሁሉም ቦታ ነው ፕላይ የሚያደርጉት። ስብሰባ ቦታዎችን መከልከል ሁሉም ቦታ ነው ፕላይ የሚያደርጉት። ዩኒፎርም ነው። ባለን መረጃ ያው መረጃ እንለዋወጣለን። ባለን መረጃ አንድ አይነት የሆነ አሰራር ይመስላል። አቶ ነጋ ዱፍሳ ይህንን የዶክተር መረራ አባባል አይቀበሉትም። በሁሉም ወገን ጉድለቶች እንደማይጠፉ ጠቁመው ቦርዱ በማንም ወገን ይሁን የህግ ጥሰትን በቸልታ እንደማይመለከትም ያስረዳሉ። የህግ ጥሰቶች ካሉ እየተከታተለ ማንም ይሁን ከየትኛውም አካል ይሁን ከየትኛው በህግ የሚዳኝበት ሁኔታ ነው ያለው። ይሄን የተመቻቸ ሁኔታ ፈጥረናል። ቦርዱ ምንም ቸል የምንለው ነገር የለም። ሁሉም ባለድርሻ አካላት ሁሉም በተለይም ፖለቲካ ፓርቲዎች ደጋፊዎቻቸው፣ አባላቶቻቸው ከሁሉም አካል ያሉት የምርጫ ህጉን፣ የስነ ምግባር አዋጁን፣ የአገሪቷን ህጎች ባከበረ መልኩ መንቀሳቀስ እንደሚጠበቅባ ቸው ከዚህ ባለፈ ደግሞ ህግ የሚጥስ አካል ካለ ደግሞ ቦርዱ እያጣራ ለህግ እንዲቀርቡ የሚያደርግበት ሁኔታ አለ ማለት ነው። በ2007 ሀገር አቀፍ ምርጫ ድምፅ የሚሰጥበት ዕለት 13 ቀናት ብቻ ይቀሩታል። የቅድመ ምርጫው እንቅስቃሴ ከተጀመረ አንስቶ ቁጥራቸው ጥቂት ነው በማይባሉ ተቃዋሚ ፓርቲዎች በኩል በሂደቱ ቅሬታ እንዳላቸው ሲገልጹ ቆይተዋል። ምርጫ ቦርድ በበኩሉ ቅሬታዎቹን እያጣራ አስተዳደራዊና ሕጋዊ መፍትሔዎች እየሰጣቸው እንደዘለቀ ሲገልጽ ቆይቷል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በኢትዮጵያ ከሁለት ሳምንት በኋላ ለሚካሄደው አገራዊ ምርጫ በትግራይ ክልል ከሁለት ሚሊዮን በላይ ሕዝብ ለመምረጥ ተመዝግቧል። ስድስት የፖለቲካ ድርጅቶች ደግሞ ለመወዳደር እጩ ተወዳዳሪዎቻቸውን አስመዝግበዋል። በክልሉ ለምርጫ የሚያስፈልጉ ቅድመ ሁኔታዎች ሙሉ በሙሉ እንደተጠናቀቁና ቁሳቁሶችም ወደ ምርጫ ጣቢያዎች በወቅቱ እንደደረሱ የትግራይ ክልል የምርጫ ቦርድ ጽሕፈት ቤት ኃላፊ አቶ ወልደ ጊዮርጊስ በላይ ለአሜሪካ ድምጽ መግለጫ ሰጥተዋል። የፖለቲካ ድርጅቶችም የምረጡኝ ቅስቀሳቸውን እያካሄዱ ናቸው። ዘጋቢያችን ግርማይ ገብሩ አንዳንድ ጥያቄዎችን በማንሳት የምርጫ ቦርድ ኃላፊውን አነጋግሯል። ዘንድሮ ግንቦት 16 ለሚካሄደው አገራዊ ምርጫ በተለይ ትግራይ ክልል ውስጥ እየተካሄደ ስላለው ዝግጅት ምን ይመስላል ለሚለው የትግራይ ክልል ምርጫ ቦርድ ኃላፊ አቶ ወልደ ጊዮርጊስ በላይ ጠቅለል ያለ መረጃ ይሰጡናል። ለመሆኑ ትግራይ ክልል ውስጥ ለምርጫ የተመዘገበው የህዝብ ብዛት ምን ያህል ይሆናል? ዝግጅቱስ ምን ይመስላል? እስካሁን ለምርጫ የተመዘገበው የህዝብ ብዛት 2,382,768 ይሆናል። ከዚሁ 52 ፐርሰንት ሴቶች ናቸው ማለት ነው። የመራጮች ምዝገባ በወጣው ጊዜ ሰሌዳ መሰረት በጥሩ ሁኔታ ተጋደዋል ማለት ነው። ዋነኛው ስራም የነበረው ያው ምርጫ ቦርድ ባወጣ ጊዜ ሰሌዳ መሰረት ለምርጫ አስፈጻሚዎች ከክልል ጀምሮ ዞን እስከ ምርጫ ክልል ድረስ ያሉ አስፈጻሚዎች ያው ስለ ድምፅ አሰጣጥ እና ቆጠራ እንዲሁም አገላለጽ ስልጠና በብቃት በስፋት ሰጥተዋል ማለት ነው። በክልላችን ጥሩ ዝግጅት ተካሂዶ በአሁኑ ሰዓት ደግሞ ያው የፖለቲካ ፓርቲዎች የምረጡኝ ቅስቀሳ እያካሄዱ ነው ማለት ነው። አቶ ወልደ ጊዮርጊስ፣ ለመሆኑ በትግራይ ክልል ውስጥ እስካሁን ድረስ ምርጫው ላይ ለመወዳደር የተመዘገቡ የፖለቲካ ድርጅቶች ስንት ናቸው? እነማን ናቸው? ያቀረቡት የእጩ ተወዳዳሪዎች ብዛትስ ምን ይመስላል? እንግዲህ በክልላችን እንደሚታወቀው ያው ስድስት ፖለቲካ ፓርቲዎች ውድድሩ ተመዝገዋል እና ከነዚህንም፣ አንደኛ ህወሀት ኢህአደግ ነው። ቀጥሎ መድረክ አረና፣ ኢደፓ፣ ኢድህ፣ ኢፍድሃግ፣ ኢድአን በአጠቃላይ ስድስት ፓርቲዎች ናቸው ማለት ነው። እነዚህም እጩዎቻቸውን በወጣው ጊዜ ሰሌዳ መሰረት ያው አስመዝገዋል። ለፓርላማ የሚወዳደሩት ሰባ ስምንት እጩ ተወዳዳሪዎች ናቸው። ለክልል ደግሞ 242 እጩ ተወዳዳሪዎች ተመዝገዋል ማለት ነው። እና ይሄም በጥሩ ሁኔታ አጠናቀናል ማለት ነው። ለመሆኑ አቶ ወልዶ ጊዮርጊስ የሴቶች ተሳትፎ ምን ይመስላል? በዘንድሮ ምርጫ ስናየው እንግዲህ ሴቶች በሶስት መልኩ ልናየው እንችላለን። አንደኛ በመራጭነት በነቂስ ተመዝገዋል። ከመራጩ ህዝብ ሀምሳ ሁለት ፐርሰንት ሴቶች ናቸው። በአስመራጭነትም ከአርባ ፐርሰንት የማያንሱ ሴቶች በምርጫ አስፈጻሚነት እንዲሳተፉ ተደርጓል ማለት ነው። በተመራጭነትም ለምሳሌ ህወሀት ኢህአዴግ ለፓርላማ 38 ወንበር ነው ትግራይ ፓርላማ ወንበር ያለው እና ከዚሁ 14ቱ ሴቶች ናቸው በእጩነት ያቀረበው ህወሀት ኢህአዴግ። አረና መድረክ ደግሞ ያው ሁለት ሴቶች አቅርበዋል ማለት ነው። እና ለክልል ምክር ቤትም በአጠቃላይ 242 እጩዎች ተመዝግበዋል። ከነዚህ 83 ሴቶች ናቸው። በፐርሰንት ሲለካ የህወሀት ከወሰን 36.8 ፐርሰንት ነው ማለት ነው። የአረናማ ደግሞ 7.1 ፐርሰንት ነው ማለት ነው። እስኪ አቶ ወልደ ጊዮርጊስ አሁን ለምርጫ የሚያስፈልጉ ነገሮች በሙሉ ወደ ምርጫ ጣቢያዎች በወቅቱ ደርሰው ተዘጋጅተዋል በወጣው ጊዜ ሰሌዳ መሰረት? በአሁኑ ሰዓት ከማዕከል የተላኩ የምርጫ ሰነዶች እና ቁሳቁሶች ልዩ ጥበቃ ተደርጎላቸው አስተማማኝ በሆነ ቦታ ይገኛሉ ማለት ነው። የፖለቲካ ድርጅቶቹ የምረጡኝ ቅስቀሳ ማድረግ የሚያቆሙት ከስንት ጊዜ በኋላ ነው? ምርጫ ቦርድ ባወጣው ጊዜ ሰሌዳ መሰረት፣ የፖለቲካ ፓርቲዎች ቅስቀሳቸውን የሚያካሂዱት እስከ ግንቦት 13 ት ነው። ስለዚህ ግንቦት 13 ወደ 12 ሰዓት ቅስቀሳቸውን ያቆማል ማለት ነው። ጉንበት ዘጠኝ ደግሞ ለመራጩ ህዝብ በአጠቃላይ ስለ ምርጫው አካሄድ ስለ ድምፅ አሰጣጡ ሰፊ መግለጫ በየ አካባቢው ህዝቡ በተመዘገበበት የምርጫ ጣቢያዎች ስለ ምርጫው አጠቃላይ ገለጻ ትምህርት ይሰጣል ማለት ነው ጉንበት ዘጠኝ ሁለት ሺ ሰባት የፖለቲካ ድርጅቶች በየወቅቱ ለሚያቀርቡት ቅሬታ የምርጫ ቦርዱ እንዴት ነው እያስተናገደ ያለው አቅሙና ብቃቱስ ምን ያህል ነው? እንግዲህ ዋናው መመሪያችን በሕገ መንግስት ላይ መሰረት ተደርጎ የምርጫ አዋጆች የወጧሉ የተሻሻሉ፣ የፓርቲዎች ስነ ምግባር አዋጅ አለ። በምርጫ ሂደት አንዳንድ አቤቱታዎች በሚፈጠሩበት ጊዜ በየምርጫ ጣቢያው በምርጫ ክልል እስከ ቦርድ ድረስ የቅሬታ አፈታት መዋቅር ተዘርግቷል ማለት ነው። ኮሚቴዎች ተቋቁሟል ማለት ነው። ስለዚህ ቅሬታ እንዴት እንደሚፈታ አቤቱታ እንዴት ማስተናገድ እንደሚቻል ከላይ እስከታች መዋቅር ስላለው፣ የራሱ የሆነ አሰራር ስላለው በየጊዜው ችግሮች ካጋጠሙ በዛ ነው የሚስተናገዱት ማለት ነው። በሌላ መልኩ ደግሞ ያው የፓርቲዎች የጋራ ምክር ቤት መድረክም አለ እነሱም እርስ ራሳቸው የተገናኙ ያው ችግራቸውን የሚፈቱበት በአስተዳደራዊ መልኩ ቅሬታዎች፣ አቤታዎች የሚፈቱበት አለ። ስለዚህ በእኛ ክልል እስካሁን ይሄ ነው የሚባል ችግር የገጠመን ነገር የለም ማለት ነው። በጥሩ ሁኔታ እየተካሄደ ነው። የትግራይ ክልል ምርጫ ቦርድ ኃላፊ አቶ ወልደ ጊዮርጊስ በላይ ለሰጡኝ ማብራሪያ በጣም ነው ማመሰግኖትም ለቪኤ ፕሮግራም አመሰግናለሁ። ወደ ሶስተኛው ዘገባችን ስናልፍ ብሪታንያን ይሆናል የምንመለከተው። ብሪታንያ ውስጥ በአውሮፓ ህብረት ላይ ጥርጣሬ የሚያንጸባርቀው ወግ አጥባቂ ወይም ኮንሰርቫቲቭ ፓርቲያቸው ካሸነፈ በኋላ የሀገሪቱ ጠቅላይ ሚኒስትር ዴቪድ ካምረን የሚወስዱት እርምጃ ምን ሊሆን እንደሚችል አውሮፓ በስጋት እየጠበቀች ነው። ብሪታንያ በአውሮፓ ህብረት አባልነቷ እንድትጸና ምን መደረግ አለበት? ብሪታንያ በአባልነቷ እንድትቀጥል ለማድረግ የአውሮፓ ሀገሮች ምን ያህል ርቀው ይሄዳሉ የሚሉትን ነጥቦች መሰረት በማድረግ ሊሳ ብራያንት ከፓሪስ የላከችውን ዘገባ አዳነች ፍሳሀዬ ታቀርባለች። የጀርመን ክልላዊ ምርጫዎች ብዙውን ጊዜ የሌሎቹን የአውሮፓ ሀገሮች ትኩረት አይስቡም ነበር። በብሬመን ክፍለ ሀገር ከተማ ትናንት እሁድ በአውሮፓ ህብረት ላይ ጽኑ እምነት የሌለው ፓርቲ ማሸነፉ ግን ፈረንሳይ ውስጥ አነጋጋሪ ሆኗል። ይህ የሆነውም ብሪታንያ ውስጥ ባለፈው ሳምንት የጠቅላይ ሚኒስትር ካምሩን ፓርቲ ትልቅ ድል በማግኘቱ ነው። ዴቪድ ካምሩን ከሁለት ዓመታት በኋላ ብሪታንያ በአውሮፓ ህብረት አባልነት መቀጠሏን በሚመለከት ህዝበ ውሳኔ እንዲሰጥበት እንደሚያደርጉ በማስታወቃቸው በህብረቱ ያለው ጥርጣሬና ስለ አውሮፓ ህብረት መጻይ ዕድል ያለው ስጋት እንደገና እያንዣበቡ ናቸው። ሁለቱ ዋና የአውሮፓ ህብረት ኃላፊዎች የህብረቱ ፕሬዚደንት ዣን ክሎድ ጃንከርና የአውሮፓ ህብረት ፕሬዚደንት ዶናልድ ታስክ ብሪታንያ የምትለውን ለመስማትና ለመደራደር ዝግጁ መሆናቸውን አስታውቀዋል። የፈረንሳይ ፕሬዚደንት ፍራንሷ ኦላንድም ብሪታንያ በአውሮፓ ህብረት ስለሚኖራት ቦታ ከሚስተር ካምሮን ጋር የመነጋገር ፍላጎት እንዳላቸው ገልጸዋል። ስለ ብሪታንያ ፍላጎት መነጋገሩ ተገቢ ቢሆንም አውሮፓ ውስጥ ነጻ የህዝብ ዝውውርን ያካተቱ ሚስተር ካምሪን ግን ሊገድቧቸው የሚፈልጉ የተደነገጉ ህጎች አሉ። የአውሮፓ ህብረት ሀገሮች በህጎቹ መጽናት ይኖርባቸዋል ብለዋል። የፈረንሳዊ ፕሬዚዳንት የብሪታንያው ጠቅላይ ሚኒስትር ከሁለት ዓመታት በኋላ በብሪታንያ የአውሮፓ ህብረት አባልነት ላይ ህዝበ ውሳኔ እንዲካሄድ ከማድረጋቸው በፊት በአውሮፓ ህብረት አሰራር ውስጥ ለውጥ እንዲደረግ እንደሚፈልጉና ብሪታንያ በህብረቱ አባልነት ለመቀጠል ስለሚያስችሏት ነጥቦች መደራደር እንደሚፈልጉ ጠቁመዋል። ሶኒያ ፒያድራፊታ የተባሉ ዋናው መሰረቱ ብራሰልስ በሆነው የአውሮፓ ፖሊሲ ጥናት ማዕከል የሚሰሩት ተንታኝ በአሁኑ ወቅት የአውሮፓ ሀገሮች ዝርዝር ሁኔታውን እየጠበቁ ነው ይላሉ። የካምሩን ወግ አጥባቂ መንግስት በአውሮፓ ህብረት ለውጥ እንዲኖር ስለሚለው ነገርም ሆነ ህዝበ ውሳኔ ለማካሄድ ስላላቸው እቅድ እስካሁን ባለው ጊዜ በግልጽ የሚታወቅ ነገር ስለሌለ ነው የአውሮፓ ህብረት ሀገሮች በመጠበቅ ላይ ያሉት ብለዋል ተንታኟ። በአውሮፓ ህብረት ላይ ጥርጣሬ ያላት ብሪታንያ ብቻ አይደለችም። ፈረንሳይ ውስጥ ብሔራዊ ግንባር የተባለው ጽንፈኛው ቀኝ ክንፍ ድርጅት ከሁለት ዓመታት በኋላ ለሚካሄደው ፕሬዚዳንታዊ ምርጫ ጠንካራ ቦታ ሊያገኝ የቻለበት ምክንያት ከአውሮፓ ህብረት አባልነት እንውጣ የሚለው እምነቱ ነው። የግንባሩ መሪ ማሪን ለፔን እንዳሁኑ በፈረንሳይ ሬዲዮ በሚሰጧቸው ቃለ መጠይቆች የአውሮፓ ህብረት ከኢሚግሬሽን አንስቶ እስከ ኢኮኖሚ የሚሄዱትን ውሳኔዎች በፈረንሳይ ላይ እየጫነ ነው ሲሉ ያማርራሉ። ተንታኛዋ ፓድራፊታ ታዲያ ብሔራዊ ግንባር የተባለውን የመሳሰሉ በአውሮፓ ህብረት ላይ ጥርጣሬ ያላቸው ፓርቲዎች መጠቀሚያ ትሆናለች። ሆኖም አዎንታዊ አመለካከት ያላቸው ወገኖች አውሮፓ ለህብረቱ ያለውን ድጋፍ ሊያጠናክሩ ይችላሉ ብለዋል። በሌላ በኩል በህብረቱ አሰራር ለውጥ ከተደረገ ደግሞ የብሪታንያ ድምፅ ሰጪዎች ሀገሪቱ በአባልነት እንድትቆይ ሊያደርጉ እንደሚችሉ ተንታኟ አውስተዋል። ከዚህ ቀደም ግሪስን የመሳሰሉት ሀገሮች ከአውሮፓ ህብረት የመውጣት ዛቻ አሰምተው ነበር። የብሪታንያ መውጣት ግን በቀላሉ የሚታይ አይሆንም፣ የስነ ልቦናዊም ሆነ የኢኮኖሚ ጉዳት ሊያደርስ ይችላልና። ፕሮግራማችን እስከ አንድ ሰዓት ተኩል ድረስ ይቀጥላል። አድማጮች አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን ሀኪሞን ይጠይቁ ሳምንታዊው ቅንብር ሐኪሞን ይጠይቁ በአለርጂ በሚቀሰቀሱ የአፍንጫ የጉሮሮና የአየር ቧንቧ በሽታዎች ዙሪያ ከበርካታ የፕሮግራሙ ተከታታዮች የደረሱ ተዛማጅ ጥያቄዎች የባለሙያ ምላሽ የሚስተናገድበት ተከታታይ ቅንብር የመጀመሪያ ክፍል ዝግጅት ነው። ይዞ የቀረበው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በዚህ በዩናይትድ ስቴትስ ከኮኔቲከት ዩኒቨርሲቲ ረዳት የሕክምና ፕሮፌሰርና የአንገት በላይ ሕክምና እንዲሁም ቀዶ ሕክምና ባለሙያውን ዶክተር በላቸው ተሰማን አወያይቷል። ለመሆኑ አለርጂ ምንድን ነው? በምንስ ነው የሚቀሰቀሰው? ለሚለው የአሉላ ቀዳሚ ጥያቄ ዶክተር በላቸው ይመልሳሉ። አሉላ አመሰግናለሁ፣ ደግሜ ሊመትቸ ከአድማጮቻችን ጋር እና ከአንተ ጋር ውይይት እንዳደረግ እድል ስለሰጠኝ። የምንነጋገርበት እንግዲህ አለርጂ የሚከሰተው ሰውነታችን ከውጭ ካሉ ነገሮች ወይም ሰውነታችንን ያሉትን ነገሮች እንደ መጥፎ ወይም እንደ እንደ ባክቴሪያ ወይ እንደ ሌላ አይነት ነገር አይቶ በሚያይግበት ጊዜ ሰውነታችንን እነዚህን ነገሮች ለመዋጋት የሚያደርገው ጦርነት ነው በቀላሉ። እነዚህ ነገሮች ምን ሊሆኑ ይችላሉ ብለን ብናይ፣ እንደ ምንበላው ምግብ አለርጂ ሊኖርብን ይችላል። ከውጭ ያሉት እነዚህ ፖልኖች ወይም ከዛፍ ላይ የሚበኑት ብናኞች ሊሆኑ ይችላሉ። የተነሳው ከመድኃኒት አለርጂ ሊኖረን ይችላል። እና በሰፊው አለርጂ ምንድን ነው? ሰውነታችን ከውጭ የሚያገኘውን ነገር እንደ መጥፎ ነገር አይቶ በሚያደርገው ለመዋጋት የሚያደርገው ምላሽ ነው ማለት ነው። በቃ እንደሱ ነው። በቀላሉ ለማየት እንደዚህ ነው እና ያው ያ ምላሹ ከትንሹ እስከ ሰፊው ሆኖ ሊታይ ይችላል። ዶክተር በላቸው አለርጂ ምንድን ነው በምንስ ይቀሰቀሳል የሚለውን መሰረታዊ ጭብጥ አስይዘውናል። ምን አይነት ዋና ዋና የአለርጂ ቀስቃሽ ነገሮች ይታወቃሉ በተለይ ከአንገት በላይ የአለርጂ በሽታን በመቀስቀስ እንግዲህ አሉላ፣ አንዳንድ ጊዜ በሕክምና ውስጥ ስናይ አንዳንድ ጊዜ በአንገት በላይ ብቻ ስናተኩር የምናስበው ምንድነው፣ ይሄ ነገር አለርጂው በአንገት በላይ ያለውን በሽታ የሚቀሰቅሰው የአንገት በላይ በሽታ ብቻ ነው ብለን ማየት እንችላለን። ከዚህም አልፎ ደግሞ ከአንገት በላይ ጋር ግንኙነት የሌላቸው ነገሮች የአንገት በላይ ያሉትን በሽታዎች ሊቀሰቅሱ ይችላሉ። ለምሳሌ አሁን በጊዜያዊ ወይም ወቅታዊ በሆነ ችግር በምናይበት ጊዜ ይሄ በአበባ ወይ ከዛፎች ላይ የሚመጡት ብናኞች አፍንጫ ውስጥ ያለውን አለርጂ ሊያስጀምሩ ይችላሉ። ይሄ አፍንጫ ውስጥ ያለው አለርጂ አንዳንድ ሰዎች አስማቸውን ሊያስነሳባቸው ይችላል። እና የአንገት በላይ በሽታና ማለት አፍንጫ ውስጥ ያለው የሳይነስ ችግርና አስም የተገናኙ ናቸው። ምክንያቱም ሰውነት ውስጥ ያለው እንደ ቅድም እንዳልነው ጦርነት በሚጀመርበት ጊዜ ያ ጦርነት አፍንጫ ብቻ ወጋለሁ ብቻ ብለው አይደለም የሚነሳው። አንዴ ይሄ ጦርነቱ ምንድን ነው? በኢንፍላሜሽን እንበለው። ይሄ ኢንፍላሜሽን በሚነሳበት ጊዜ ወይም ቁስለት ማለት ነው፣ ቁስለት እብጠቱ በሚነሳበት ጊዜ አፍንጫ ሊያሳብጥ ይችላል፣ ጉሮሮ ሊያሳብጥ ይችላል፣ ሊከረክር ይችላል ብዙ ፍሳሽ ሊያፈስ ይችላል። ሳምባ ሊያሳብጥ ይችላል። እሱ ደግሞ ሳል ሊያመጣ ይችላል እና በሰፊው ማየት አለብን። አንዳንድ ጊዜ ማለት አፍንጫ ውስጥ ያለው ችግር ወይም ከአንገት በላይ ያለው ችግር ሌላ ነገሮችም ሊያስነሳ ይችላል ማለት ነው። የአለርጂ ሕመም ሲቀሰቀስ በተለይ ከአንገት በላይ ያሉትን እንዳሉት የተለያዩ የሰውነት ክፍሎችን የሚመለከቱ ሁኔታዎችም የአንገት በላዩን የጤንነት ሁኔታ ሊያናጉ ወይም ሊያቃውሱ እንደሚችሉት ሁሉ በምልክትነት ደረጃ ከሌሎች የአንገት በላይ በሽታዎች ለይተው ሰዎች እንዲያውቋቸው ይሄ በእርግጥም ከአለርጂ ጋር በተያያዘ የተቀሰቀሰ ነው ተብሎ ተለይቶ እንዲታወቅ ምን አይነት አይነተኛ ምልክቶች አሉ ከጉንፋን ወይም ከቅዝቃዜ ጋር ወይንም ከሌሎች የአንገት ላይ በሽታዎች ጋር በተያያዘ የመጣ ሳይሆን አለርጂ የቀሰቀሰው ነው ብለው እንዲያስቡ እንደው በአመላካችነት ሊነገሩ የሚችሉ ካሉ ይሄ በጣም ጥሩ ጥያቄ ነው። እንዲያውም በብሹ በብዙ በሽተኞች ላይ የሚከሰተው ችግር ነው። ማለት ሰዎች አንዳንድ በሽታ በሚኖረባቸው ጊዜ ይሄ ይሄ አለርጂ ነው አለርጂ ተነስቶብኛል ብለው ችላ ሊሉት ይችላሉ። ስለዚህ አለርጂ በሚመጣበት ጊዜ አንዳንድ ጊዜ መኮርኮር ይኖራል። አፍንጫ መደፈን ሊኖር ይችላል። ፈሳሽ ወይም አይን ሊበላ ይችላል ማለት ሊያሳሽ ይችላል። የሚወጣውም ፍሳሽ ወይ ከአፍንጫ የሚወጣው ፈሳሽ ቀለም የለውም ብዙ ጊዜ የአለርጂ ሲሆን፣ አይን ሊያብጥ ይችላል፣ ቆዳ ሊያብጥ ይችላል። ችግሩ ምንድን ነው? እንደዚህ አይነት ችግሮች በሚከሰቱበት ጊዜ ከአንገት በላይ ሐኪም ወይ የፕራይመሪ ኬር ዳክተር የመጀመሪያ የሚታየውን ሐኪሞች አይቶ ቼክ መደረግ አስፈላጊ ነው። ምክንያቱም ይሄ እንዳልኩት ያ የሚከሰተው ጦርነት ኢንፍላሜሽን ያል ነው ቅድም የሰውነት ቁስለት ወይም እብጠት ሁኔታ የሰውነቱ እብጠቱ የእኛ ሰውነት አለርጂ ሆነ ወይም ሌላ ቁስል ሆነ ወይም ሌላ አይነት በሽታዎች የእኛ ሰውነት ይሄ የሚጀምረውን ጦርነት ልዩነት ስለማያውቅ መጠንቀቅ አለብን። ነገር ግን ወቅት በሚቀየርበት ጊዜ ሁላችንም፣ እኔም ራሴ አሁን አለርጂ አለብኝ። ስለዚህ ማስነጠስ የምንጀምር ከሆነ፣ አፍንጫችንን የሚደፈን ከሆነ፣ ፈሳሽ አፍንጫችን ውስጥ ፈሳሽ የሚፈስ ከሆነ፣ ጆሮአችንን የሚበላን ከሆነ፣ ጉሮሯችንን የሚበላን ከሆነ ይሄ የአለርጂ ምልክት ነው። ግን ደግሞ ከዛ በላይ አልፎ እነዚህ ነገሮች የሚቀየሩ ከሆነ ይሄ አለርጂ ብቻ ነው ብሎ መተው ጥሩ ነገር አይደለም ስለዚህ በባለሙያ በእርግጥ ተለይቶ እንዲታወቅና ከአለርጂ ውጭ ያለ በሽታም ካለ በአግባቡ በጊዜው እንዲረዳ ማድረግና ጥንቃቄውን መውሰድ ህሙማኑ ትኩረት ሊሰጡት የሚገባ ጉዳይ ነው እያሉን ነው ልክ ነው ዶክተር በላቸው በበሽታ አይነትነት ከአንድ በላይ ከአለርጂ ጋር የተያያዙ የአፍንጫ የጉሮሮና የጆሮ በሽታዎች ብዙ ጊዜ ሲነሱ ይሰማልና በበሽታ አይነትነት ሊጠቀሱ የሚችሉ ምናልባት የሚያሳዩት ምልክቶች ተቀራራቢም ቢሆኑ አለርጂን አያይዘው የሚመጡ የበሽታ አይነቶች ዋና ዋና የሚባሉትን ሊገልጹልን ይችላሉ? ሀኪሞን ይጠይቁ ዝግጅት አላበቃም። አሉላ ከበደ ዶክተር በላቸው ተሰማኒ ይዞ ለቀሪ ጥያቄዎቻችሁ በሚቀጥለው ሳምንት ይዟቸው ይመለሳል። ስላደመጣችሁ እናመሰግናለን። ዶክተር በላቸውንም እናመሰግናለን። ክቡራትና ክቡራን አድማጮች ለዛሬ ማክሰኞ ያሰናዳ ነው ዝግጅት በዚሁ ያበቃል። በሶስት ሰዓት በ19 በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በሚቀርበው መደበኛው ፕሮግራማችን እስከምንገናኝ በደህናምሹ የምንላችሁ ቆንጂት ታየና ፕሮግራሙን የመራችልን ጽዮን ግርማንም ደህና ንሹ።